በተባበሩት መንግስታት ከኢትዮጵያ ቋሚ መልእክተኛ አምባሳደር ታየ አስቀስላሴ ጋር የተካሄደ ቃለ ምልልስ ነው ተከታዩ። በትግራይ የሰብአዊ ሁኔታ ዙሪያ በመንግስታቱ ድርጅት ልዩ ልዩ ጽህፈት ቤቶችና ሌሎች ዓለም አቀፍ የረድኤት ድርጅቶች የወጡ ዘገባዎችንና መግለጫዎች መነሻ በማድረግ አምባሳደር ታየ አስቀስላሴን ያነጋገረው አሉላ ከበደ ነው። ለምሽቱም በበርካታ ወቅታዊ ርዕሰ ጉዳዮች ዙሪያ ትኩረት በማድረግ አሉላ ከአምባሳደር ታዬ ጋር ካደረገው ሰፊ ቃለ ምልልስ የመጀመሪያውን ክፍል ይዞ ቀርቧል። አምባሳደር ታየ አጽቀ ስላሴ በተባበሩት መንግስታት ድርጅት የኢትዮጵያ ቋሚ መልክተኛ። በቅድሚያ ለጊዜው አመሰግናለሁ። በእናንተ ሬዲዮ ጣቢያ እንድቀርብ ስለተጋበዝኩ ከፍ ያለ ምስጋናዬን አቀርባለሁ። አምባሳደር ታየ፣ የረሃብ አደጋ አፋፍ ላይ ላሉ ወገኖች በትግራይ አፋጣኝ የሰብአዊ እርዳታ ለማድረስ የኢትዮጵያ መንግስት ለሀምሳ ሶስት ዓለም አቀፍ የረድኤት ሰራተኞች የሰጠውን ፍቃድ ተከትሎ የተለያዩ የተባበሩት መንግስታት ድርጅቶች የጉዞና የተልዕኮ ዝግጅት በማድረግ ላይ መሆናቸውን የዋና ጸሐፊውን ቃል አቀባይ በዋቢነት ጠቅሳ በመንግስታቱ ድርጅት የዜና ወኪላችን አድርሳናለች። በቀጥታ ዛሬ ወዳለው ሁኔታ እንዲወስደን በአሁኑ ሰዓት ያለው ተጨባጭ ሁኔታ ምን ይመስላል? ለረሃብ ይጋለጣሉ በሚል ስጋት ላሳደሩ ህጻናት እና ለሌሎች የቱን ያህል ፈጥኖ እርዳታ ለማድረስ እየተቻለ ነው በጣም አመሰግናለሁ ትክክል ነው ለዜጎች ፈጥኖ መድረስ ዜጎችን ታደግ ዋነኛው ሀላፊነት የኢትዮጵያ መንግስትና ህዝብ ነው እንደሚታወቀው ይሄ እንደ መንግስት ሲታይ ያልተጠበቀ ነገር ግን በቲፒኤልኤፍ ቡድን አስቀድሞ የተጠና የተቀነባበረ እቅድ ያለው ትልም ያለው ጥቃት በመንፈፀሙ የመጀመሪያው ተግባር የሀገርን ህልውና ወይም ደግሞ የኢትዮጵያን ህይወት ማትረፍ ነው የነበረው። ከዚሁ ጋር ተያይዞ ብዙ ሰው ጉዳት ላይ ወድቋል። ከዚህ ጋር ለማየት የሚቻለው አንደኛ እስካሁን የተከናወኑት ነገሮች በዋነኛነት በተለይ ጊዜያዊ አስተዳደሩ ከቀን ወደ ቀን እግር እየተከለ እንደ መስተዳድር በክልል ደረጃ በማዕከልም በወረዳና በቀበሌ ደረጃ በተቻለው መጠን መዋቅሮችን እየዘረጋ የሕዝብን ደህንነት የሚጠብቁ አካላትን በማደራጀት ላይ ይገኛል። ይሄ ራሱን የቻለ ትልቅ የማረጋጋት ፋይዳ አለው። እሱም ብቻም ሳይሆን መሰረታዊ አቅርቦቶችን አቅም በመፈቀደ መጠን ለማቅረብ የሚያስችል ሁኔታ የተፈጠረ እንደሆነ ለማየት ይቻላል። አንዱ ይሄ ነው። ሁለተኛ ከዚሁ ጋር ተያይዞ ትግራይን የማይተዳደር የኢትዮጵያ አካል እንድትሆን የሚፈልጉ በርካቶች ናቸው። ይሄንን በመታገል ደረጃ ሰፋ ያለ ስራዎች ተከናውነዋል። የቲፒኤልኤፍ የዓመፅ ቡድን መቀሌን ለቆ በሄደበት ወቅት ያደረሰው ጥፋት ልኬታው በቀላሉ ለማስቀመጥ የሚቻል አይደለም፣ አያሌ ነው። የትግራይ ሕዝብ የኢትዮጵያ ሕዝብ ጥሪት ሁድም ብሎ ነው ተጥሎ የተኬደው። ስለዚህ መሰረተ ልማትን በመጠገን በብዙ ቦታዎች እናንተም እንደምታውቁት ስልክም፣ መብራትም፣ ውሃም አገርን ጉድ ጉባኤ በሚያሰኝ ልኬታ ነው የጠፋው እና ይሄንን መልሶ በማቋቋም የጊዜያዊ አስተዳደሩ ከፌዴራል መንግስት ጋር በመሆን እንዲሁም ደግሞ ከሌሎች ድጋፍ ኃይላት ጋር በመሆን በተቻለው አቅም በመጠገም በስራ ላይ ለመዋል ጥረት እየተደረገ ነው ሶስተኛውና ምናልባት ትልቁ ተግባር የሚባለው ቅድም ስ ጠቀሱት የሰብአዊ እርዳታውን በሚመለከት ነው እስካሁን የደረሰው እርዳታ ሰባ በመቶ የሚሆነው በመንግስት በኩል የተከናወነ ነው በዓለም አቀፍ ድርጅቶች ወደ ሰላሳ በመቶ የሚሆን ነው በስሌት በቁጥር ደረጃ በተለይ በኢመርጀንሲ ድርጅቱ ወይም ኦቻ በኩል እና በኢትዮጵያ መንግስት ያለው አሰስመንት እርዳታ ፈላጊውን ቁጥር በሚመለከት ብዙ የሚራራቅ አይደለም። እስካሁን እርዳታ ድርጅቱ ኮሚሽነር ምትኩ እንደገለጹት ወደ አራት መቶ ሺህ የሚሆን ኩንታል ምግብ አቅርቦት፣ አልሚ ምግብ፣ ሩዝ የመሳሰል ደርሷል። እንዲሁም ደግሞ ወደ ስልሳ ሺህ ኩንታል አሁን በመጓጓዝ ላይ ነው። ወደ ስድስት መቶ ዘጠና ሺህ ኩንታል ደግሞ ጅቡቲ ደርሶ ወደዛ በመላክ ነው። ስለዚህ አብዛኛውን የሚከናወነው በኢትዮጵያ መንግስት በኩል ነው። ከዚህ ጋር ተያይዞ የዓለም አቀፍ ለጋሽ ድርጅቶች በተቻላቸው መጠን በተለይ እንደ ዩኒሴፍ የመሳሰሉት ድርጅቶች ኦቻ መጀመሪያ ከጸጥታ ጋር ተያይዞ እግር ይጎትቱ ነበር። አሁን የጸጥታ ችግር እንደሌለ ባረጋገጡበት ጊዜ ድጋፋቸውን በመስጠት ላይ ናቸው። ፍላጎቱ ሰፋ ያለ ነው። ስለዚህ የዓለም አቀፍ ድርጅቶች ተሳትፎ በስፋት የሚጠበቅ ነው። ብዙውን ጊዜ ከድጋፉ ይልቅ መግለጫው ስለሚያይል አንዳንዴ ምናልባት ትክክለኛውን እውነታ በሚዛን ለማስቀመጥ እንደሚያስቸግር ማየት ይቻላል። እና ልክናው የተባበሩት መንግሥታት ቃል አቀባይ ስቴፈን ባለፈው እንደገለጹት መቻቻል አለ። ይህንን ነው ለማየት የሚቻለው። መልካም። እርስዎ እንዳሉት በርከት ያሉ መግለጫዎች ይወጣሉ። ጠንከር ያሉ ትችቶችም በኢትዮጵያ መንግሥት ላይ ሲቀርቡ እንሰማለን። በቅርቡ የተባበሩት መንግስታት ድርጅት ዋና ጸሐፊው የዘር ፍጅት መከላከል ጉዳዮች ልዩ አማካሪ አሊስ ንዳርቲ በኢትዮጵያ የቀጠለው ያሉት ዘውግ የለየ ግጭት እና የኃይል ጥቃት እንዲሁም በትግራይ ተፈጽሟል በሚል ክስ የቀረበባቸው ከፍተኛ ጥቃቶች ያሳሰባቸው መሆኑን ተናግረዋል። ልዩ አማካሪዋ በትግራይ ግጭት የተሳተፉና አጋሮቻቸው ነው ያሉት ህገወጥ ግድያ፣ የፆታ ጥቃት፣ የንብረት ዘረፋ፣ የጅምላ ግድያዎች እንዲሁም የሰብአዊ ረዴት እንዳይደርስ ማስተጓገሉን ጨምሮ እጅግ ከፍተኛ ያሏቸውን የመብት ጥሰቶች መፈጸማቸውን የሚያመለክቱ ሪፖርቶች እንደደረሷቸው ነው የተናገሩት። እዚህ ላይ የኢትዮጵያ መንግስት ምላሽ ምንድን ነው? በመሰረቱ የዚህ የጀኖሳይድ ልዩ አማካሪ አሊስ ያወጡት መግለጫ ክስ ሳይሆን ሪፖርት ነው። አብዛኛውን መስመር በመስመር ካዩት በጌሽን ወይም ደግሞ በሪፖርት ደረጃ እየቀረበልን ነው ነው የሚሉት። ነገር ግን ዋናው ቁም ነገሮቹ ላይ ማየት ጠቃሚ ይመስለኛል። ያነጣጠሩት ምናልባት በኢትዮጵያ ያለው የፖለቲካ ማህበረሰብ አደረጃጀት አሁን ቅድም እንደጠቀሱት ብሔር መሰረት ያደረገ የፖለቲካ አደረጃጀት በመኖሩ የተነሳ የችግሩ ምንጭ ይሄ ነው የሚል ነው። ይህም ብቻም ሳይሆን ምናልባት ከአሊስ ከፋ ያለ ደግሞ ረዳት አማካሪ ፕራም ፓተን የሚባሉ ደግሞ ምናልባት ለኛ ለኢትዮጵያውያን የማይመጥነን የማናስበው የማንገምተውም ክስ ያቀርባል። አብዛኛውን በተጨባጭ መረጃ ላይ የተመሰረተ ሳይሆን በመገመት ወይም ደግሞ በደረሳቸው የአቤቱታ መጠን ስጋታቸውን የሚያቀርቡበት ነው። ከአሊስ እና እንዲሁም ደግሞ ሚስ ፕራሚላ ፓተን ጋር ተደጋጋሚ ውይይቶች አድርገናል። አሊስ ስራውን ከተረከቡ ገና ሶስት አራት ሳምንት ቢሆናቸው ነው፣ የመጀመሪያ ስራቸው ነው በዚህ ቦታ። ኬንያዊ በመሆናቸው የኢትዮጵያን ሁኔታ፣ የአካባቢ ሁኔታ በተለይ ኬንያ ከምርጫ ጋር ተያይዞ ያጋጠመን ችግር በሚመለከት በስፋት እየሰሩ በአካባቢዎችንም በዋነኛነት ባይሆንም ወጣ ገባ የሚሉ እና አካባቢውን ያውቃሉ ተብሎ የሚገመቱ ናቸው። መነሻው ትንታኔያቸው መነሻ ምናልባት ማህበረሰባዊ አደረጃጀትን በኤትኒክ ወይም ደግሞ በእኛ አጠራር ብሔር በሚለው ወይም ደግሞ አሁን እሱ እንዳሉት በዘውግ ማደራጀት በትክክል ካልተያዘ ጦሱ በማህበረሰብ መካከል ግጭት ያመጣል የሚል ነው። ይሄ እንደ አንድ ጉዳይ ብዙ ክርክር ሊካሄድበት የሚችል ይመስለኛል። የጦሱ ምንጭ አደረጃጀታችን ነው ወይስ ማህበረሰቡን እንወክላለን የሚሉ የፖለቲካ ድርጅቶች ሳንክ ነው የሚለውን አንጥሮ ማውጣት የሚገባ ይመስለኛል። ምክንያቱም ምናልባት አስተያየታቸው ከኢትዮጵያ ማህበራዊ ጥንቅር እና ውቅር ጋር አብሮ የሚያያዝ እንዳልሆነ ግልጽ ነው። እንደ ማህበረሰብ ሁላችንም ለኢትዮጵያዊነት ትልቅ ፋይዳ የምንሰጠውን ያክል ለሀገራችን ቀና የመሆናችን ያክል ማህበረሰባችን ጥንቅር ደግሞ እኛ የፈጠርነው ሳይሆን የተሰጠን በመሆኑ እውነታውም እሱ ስለሆነ በብዙ ብሔር ብሔረሰቦች የተደራጀን ህዝቦች ነው። ስለዚህ አደረጃጀታችን ያንን መልክ መያዙ የጦስ ምንጭ ነው ብሎ መደምደም አይቻልም። የጦስ ምንጭ የሚሆኑት ይሄንን አደረጃጀት ምናልባት የፖለቲካ ስልጣን ኑፋቄነት ወይም ገደብ የሌለው የፖለቲካ ስልጣን ምኞት ጋር የሚታይ ግጭት ወይም የፖለቲካ ፍላጻ የሚፈጥረው ነው። የሆነ ሆኖ በእርግጥ ፕራሚላ ፓተን እንዲሁም ደግሞ አሊስ የሚያቀርቡት በዋነኛነት ክስ ሳይሆን መታረም ያለባቸው ምልከታዎች ነው። በሴት እህቶቻችን በልጆቻችን ላይ የፆታዊ ጥቃት ተፈጽሟል። ይሄ የኢትዮጵያ መንግስት የሴቶች ጉዳይ ሚኒስቴር ያረጋገጡት ይመስለኛል። ዋናው ዞሮ ዞሮ ቀደም ሲልም በተለያዩ የተባበሩት መንግስታት መድረኮች እንዳሰማ ነው ኢትዮጵያ እንደ ሀገር የፆታዊ ጥቃትን በሚመለከት ይሄን የፈጸመ የሕግን የመጨረሻ ጥግ ውሳኔ ማግኘት አለበት የሚል አቋም ነው ያለን። ማለትም በዚህ ላይ ትዕግስት የለም፣ ትዕግስት ካለም የትዕግስት ደረጃው ዜሮና ዜሮ ብቻ ነው። ስለዚህ ይሄን የፈጸሙ በግልም ይሆን በማስተባበር ይሆን የፈጸሙ ተጠያቂ ነው የሚሆኑት። ምክንያቱም ለራሳችንም ለሀገራችንም ለአጠቃላይ ማህበረሰባችንም የሕሊና ቁስል ጥለን፣ ስለዚህ ይህን የፈጸሙ የመጨረሻውን የሕግን ኃይል ማየት አለባቸው። የኢትዮጵያ ሰብአዊ መብት ኮሚሽንም በዚህ አግባብ ያስቀመጠው ይመስለኛል። የሆነው ሆኖ አንዳንድ ይሄ ጉዳይ በአፍሪካ ሀገር የተፈጸመ በመሆኑ አንዳንዴ ሁልጊዜ የተለመደ ተጠርጣሪ የመሆን እድል ያጋጥማል። ለዚህም ነው አሊስ እንኳን ባይሉትም ፕራሚላ ፓትን የጾታ መደፈር ዘመድ በዘመዱ ላይ እንዲያደርግ ተገዷል የሚል ድፍረት የተሞላው አስነዋሪ ቃል ነው የተናገሩት። ይህን በሚመለከት ማረም እንደሚገባቸው በትክክል ነግረናቸው፣ ለሳቸው ብቻ ሳይሆን ላለቃቸው። ይሄ ሌላ ቦታ የታየ ኮፒ እያደረጉ እየለጠፉ የሚሰጥ ስቴትመንት ኢትዮጵያን፣ ስሜታችንን፣ ባህላችንን የሚጎዳ ነው። ስለዚህ መታረም አለበት የሚል የጸና አቋም ነው ያለን። እሱን እስካላስተካከሉ ድረስ እንደ አባል ሀገር ተባብረን የመስራት ግዴታ የለብንም። አትሊስት ከጽህፈት ቤታቸው ጋር ይህን ማስተካከል አለባቸው ወይም ደግሞ በተጨባጭ መረጃ ማቅረብ አለባቸው እንጂ የሀገርን ስለንቦና የሀገርን ሕሊና በሚያቆስል አይነት መልክ የሚሰጥ ስቴትመንት ያውም እንደ አባል ሀገር ሳይማከሩ፣ ሳይነጋገሩ እሳቸውም ለነገሩ ለቦታው አዲስ ናቸው። ከአንዱ ቢሮ ወደ አንዱ ቢሮ ሲዞሩ ነው የቆዩት እና ይሄ ነው ለማለት የምችለው መልካም አምባሳደር ታዬ ጠቀስ አድርገዋቸው ያለፉት የኢትዮጵያ የሴቶች የህፃናትና የወጣቶች ጉዳይ ሚኒስትር ፍሌሳን አብዱላ አህመድ በቅርቡ በአስተላለፉት የትዊተር መልእክት አማካኝነት ከአካባቢው ግብረ ኃይል ደርሶናል በተጨባጭ የፆታ ጥቃት መፈፀሙ ተረጋግጠዋል ብለዋል። ይሁንና ያለ ጥርጥር ይህ ጥቃት መፈጸሙን ቢያውቁም የትኛው ክፍልና እንዴት እንደተፈጸመ የእሳቸውም የትዊተር መልዕክት ማብራራም እና እርሱም እስከ ህጉ ጥግ ድረስ ይወሰዳል ብለዋል። ምርመራ ተጀምረዋል። የሚቀርቡት ክሶች እና የተፈጸሙት ላይ እርምጃ የመወሰዱን ነገር በትይዩ በቀጥታ ለማዛመድ መፈጸሙ ከተረጋገጠ በኢትዮጵያ መንግስት በኩል የቀረቡትን ተጠያቂ ለማድረግ በምርመራ ማረጋገጥ ምን አይነት እርምጃ እየተወሰደ ይሆን? መቀሌ ሲለቀቅ መቀሌን እና ትግራይን እናስተዳድር ነበር ያሉ ሰዎች በአስር ሺዎች የሚቆጠሩ ያውም ደግሞ በብርቱ ጥበቃ ላይ የነበሩ በእግረ ሙቅ የተያዙ በርካታ ወንጀለኞችን የተለያዩ የማጥቂያ መሳሪያዎች እያደሉ በትነዋቸዋል። በመሆኑም ይህ አይነት ከእስር ቤት የተለቀቀ ሰው መቀሌን ቲፒኤልኤፍ ቡድን ያወደመውን ያክል ይሄ ቡድን ህዝቡን ዘርፎታል፣ ገፎታል፣ አንገላት እንዲህ አይነት ከዚህ በፊት በተለያየ ምክንያት በወይኒ የወረደ ሰው በመቀሌ ላይ ጉዳት አድርጓል። በመሆኑም ምናልባት ይሄ ቡድን ይሄ ሀይል በሴቶች ቤቶቻችን ላይ ጥቃት አላደረሰም ለማለት አይቻልም፣ ግን መጣራት አለበት። እና እንደኔ እይታ ዋናው መርሆቹን እና ቁርጠኝነቱን ማስቀመጥ ነው። ምናልባት የሚስ ፕራሚላ ፓትን ኢትዮጵያ መከላከያ ሰራዊት ኃይላት በዚህ ጉዳይ ላይ ጠንካራ ውይይት ያደርጉ በነበረበት ወቅት የተቀዳውን ቪዲዮ አቅርበውልናል። በእርግጥ ያላቸውን ቁርጠኝነት ይህንን ለመከላከል አድንቀዋል። የሆነ ሆኖ ሁሉም የህግ አካላት ይህንን ጉዳይ ከስር ከመሰረቱ መርምሮ አጣርቶ ይህን ወንጀል የፈጸሙ በሙሉ ተጠያቂ መሆን አለባቸው። ስለዚህ የኢትዮጵያ የሴቶችና ወጣት ሚኒስቴር በትዊተር ገጻቸው እንደገለጹት ዋናው ቁርጠኝነቱ ነው እና በቀጣይነት ከምርመራ ጋር ተያይዞ እንግዲህ ለህዝብ ግልጽ የሚሆን ይመስለኛል። ምክንያቱም በዚህ ግጭት ይህን የመሰለ ጠባሳ በሀገር ላይ ጥለን ልናልፍ አንችልም። ምናልባት ጠባሳውን የፈጠሩት ሰዎች ተሸኝተው ሊሆን ይችላል ፎር ጉድ። ነገር ግን ያ የተፈጠረ ጥፋት ግን ብሔራዊ ቁስል ሊሆን ስለሚችል፣ መጠገቅ ስላለበት፣ መዳን ስላለበት ይህን ያጠፉ የፈጸሙ ለትምህርታዊነቱ ብቻ አይደለም። በዚህ በታወቀ ነገር ላይ ተመልሰ እንደገና ትምህርት ለመሸመጥ አይደለም። ይሄን የፈጸሙ ሰዎች ተገቢውን ቅድም እንዳልኩት የመጨረሻውን የህግ ጥቅ ማግኘት ያለባቸው ይመስለኛል። እንዲያ ስሆን ነው ምንድ ነው እንዲያ ስሆን ነው ተጎጂዎቻችን አትሊስት የህሊና መጠገግ፣ የህሊና መዳን ሊያገኙ የሚችሉት በዛ ነው። እነሱ ብቻ ሳይሆን እንደ ኢትዮጵያዊ ትልቅ ኃላፊነት ያለ ይመስለኛል እና በምርመራ የሚታይ ነው። እሱን ግን ዋናው ከትኩረቱ ዝንፍ ያለ ማለት የኢትዮጵያዊን ህሊና የሚቆረቁር ተግባር በመሆን መልካም አምባሳደር ታዬ በዚህ ጉዳይ በተለይ በሴቶች በሴቶችና በህፃናት ላይ ሊደርስ የሚችል አደጋንም ሆነ ተለይቶ ደግሞ ውንጀላ የቀረበበትን በሴቶች ላይ የሚፈጸምን ጥቃት ህጉ የሚፈቅደውን የመጨረሻ እርምጃ ለመውሰድ የመንግስቱን ቁርጠኝነት መንገሮ ብዙዎችን የሚያበረታታ ይመስለኛል። የሚቀጥሉትን እርምጃዎች እንከታተላለን። ወደ ሌላ አዲስ ዘገባ ልውሰዶ አምባሳደር ታየ በአንዳንድ የትግራይ ከተሞች ህገወጥ የአየር ጥቃት ተፋላሚ ወገኖች ባላቸው ተፈጽሟል የተባለውን የተባበሩት መንግስታት ድርጅት እንዲያጣራ ይላል። ዓለም አቀፉ የሰብአዊ መብት ድርጅት ሂውማን ራይትስ ዋች ያወጣው መግለጫ ስለዚህስ ምን ይላል? አድማጮች ከአምባሳደር ታዬ አስቀስላሴ ጋር የተደረገ ተከታይ ክፍል ነገ ይቀርባል።